ባለፈው ዓመት ሐምሌ 20 ና 21 2011 ዓ ም በፍራንክፈርትና በበርሊን ከተሞች በአዲስ አበባ ጉዳይ ላይ የሚመክር የውይይት መድረክ ተዘጋጅቶ ነበር። በወቅቱ በተሰብሳቢዎች በአዘጋጆቹ እና በዕለቱ የክብር እንግዳ ላይ በማኅበራዊ የመገናኛ ዘዴዎች ጭምር በቪዲዮ በተሰራጩ መልእክቶች ስብሰባውን ለማወክ እና ጥቃት ለመፈጸም ያቀዱ ግለሰቦች ተደራጅተው መጥተዋል። በር ላይም ሳይፈተሹ የጥበቃ ሰራተኞችን ጥሰው የአዳራሹን በር በቡድን በኃይል በርግደው በመግባትና በማስፈራራት አውከዋል። ክብርን የሚነካ ስድብን ተሳድበዋል። የመ መብት ጥሰትም በአዘጋጆቹና በተሰብሳቢዎች ላይ ፈጽመዋል፣ በማለት የዝግጅቱ አስተባባሪዎች ለፖሊስ በማመልከታቸው የጀርመን ፖሊስ አባላት የአዳራሹን እንቅስቃሴ በቪዲዮ በመቅረጽ እና አዘጋጆቹ ሁከት ፈጣሪ ናቸው ያሏቸውንም ስም እና አድራሻ በመመዝገብ የአንዳንዶቹንም አሻራ በመውሰድ ማሰናበታቸውን በወቅቱ ገልጸን ነበር። ድርጊቱ በተከሰተበት ወቅት ረብሻ እንደማይፈጥሩ የገለጹት ገብተው በስብሰባው ቢሳተፉም በርካታ አባላቶቻችን አስቀድመው አዳራሹን ስለሞሉት ፈርተው የወሰዱት እርምጃ ነው በኦሮሞና ቄሮ ላይ ዛባ አመለካከት አላቸው። አባሎቻችን ከስብሰባው የተባረሩት በብሔርና ሃይማኖት ተለይተው ነው በማለት ቅሬታ አሰምተው ነበር። በተቃውሞ ጎራ የተሰለፉት በጉዳዩ ላይ ልዩ ልዩ ማስረጃዎችን ስሰበስብ ቆይቻለሁ ያለው በጀርመን የኢትዮጵያ የሰብአዊ መብት ጥበቃ ኮሚቴ በበኩሉ ራሳቸውን ቄሮ በሚል ስም አደራጅተው በጀርመን የተለያዩ ከተሞች ኢትዮጵያውያን በአዲስ አበባ ጉዳይ ለመምከር የጠሩትን ስብሰባ በኃይል ለማወክ እንዲሁም አካላዊና ስነ ልቦናዊ ጥቃት ለማድረስ ድንበር ተሻጋሪ የወንጀል ድርጊት ፈጽመዋል ባላቸው ግለሰቦች ላይ በ ንክፈርት ከተማ ፍርድ ቤት ክስ መመስረቱን አስታውቋል። የኮሚቴው ዋና ሊቀመንበር አቶ ስዩም ሀብተ ማርያም በተለይ ለዶይቸ ቨለ እንዳስረዱት እነዚሁ ግለሰቦች ዘርና ሃይማኖት ተኮር ስድቦችን በመሳደብ ተሰብሳቢዎችን በመተናኮልና በማሸማቀቅ እንዲሁም ፎቶግራፍና ቪዲዮ እያነሱ በማስፈራራት ከፍተኛ የመብት ጥሰትና ሽብር ፈጽሟል ሲሉ ከሰዋል። ይህ ድንበር ዘለል የሽብር ቡድን የጀርመን ከፍተኛውን የህገ መንግስት እሴቶች የሆኑትን የዜጎች በሰላም የመሰብሰብን፣ በነጻነት ሀሳብን የመግለጽን በዜጎች ላይ አካላዊ ሆነ ስነ ልቦናዊ ጥቃት እንዳይደርስ የሚደነግገውን አንቀጽ ነው የጣሰው። እኛም ህጋዊ መብታችን ተጠቅመን ከስናል። ስብሰባው ከማንኛውም አይነት የቋንቋ ማህበረሰብ ወይም ደግሞ የሃይማኖት ልዩነት ነጻ እና ለማንኛውም ሰላማዊ ሰው ክፍት የነበረ ስብሰባ ነበር የነበረው። በጀርመን የወንጀል ህግ መስክ ከፍተኛ ልምድ ያላቸው የሀገር ውስጥ ወንጀሎችና የሽብር ጥቃቶች ሳይንሳዊ ተንታኝ ባለሙያ የሆኑት የሰብአዊ መብት ኮሚቴው የህግ ጠበቃ ስቴፈን ኩን በበኩላቸው ተጠርጣሪዎቹ በጀርመን ህግ መሰረታዊ የህግ ድንጋጌ ልዩ ትኩረት የተሰጣቸውን መብቶች ጥሰዋል፣ በልዩ ልዩ ወንጀሎችም ክስ መስረተንባቸዋል ብለዋል። ተከሳሾች ራሳቸውን ቄሮ ብለው ያደራጁ ግለሰቦች ሲሆኑ ከሳሹ ደግሞ በጀርመን የኢትዮጵያ የሰብዓዊ መብት ኮሚቴ ነው። ግለሰቦቹ ላይ በዛቻና ማስፈራራት አካላዊና ስነ ልቦናዊ ጥቃት በመፈጸም የሰው ቤት ጥሶ በመግባት በተለይም በጀርመን ህገ መንግስት መሰረታ ዊ የህግ ድንጋጌ ልዩ ትኩረት ተሰጥቶት በመጀመሪያው ምዕራፍ የሰፈረውን የሰዎችን በነጻነት ሀሳብን የመግለጽና የመሰብሰብ መብት በኃይል በማፈን በእነዚህና በሌሎችም ወደፊት ሊመጡ በሚችሉ የወንጀል ክሶች ፋይል ከፍተናል። በጀርመን በቄሮስም ተደራጅተው ኢትዮጵያውያን ያካሄዱትን ስብሰባ አውከዋል፣ የመብት ጥሰትም በአዘጋጆቹ እና በተሰብሳቢዎቹ ላይ ፈጽመዋል ቢሉም አዘጋጆቹ በተቃዋሚ ጎራ የተሰለፉ ወገኖች ግን ይህን በፍጹም አይቀበሉትም። ስብሰባው ለኢትዮጵያውያን በሙሉ ተብሎ የተዘጋጀ ቢሆንም ኦሮሞና ሙስሊሞች ተለይተው ወደ ውስጥ እንዳይገቡ አድሎ ተፈጽሞብናል። ጥቂቶች የገባ ነውም የምናውቃቸው ሰዎች እነሱ አይረብሹም ብለው ስለመሰከሩልን ነው። ከዚህ በተረፈ የቄሮ ወጣቶች በሀገር ውስጥም ሆነ በውጭ በህብረተሰቡ ላይ ምንም አይነት የመብት ጥሰት አይፈጽሙም። በወቅቱ ተፈጸመ ለተባለው ችግርም በቂ የምስክር መረጃ ስላለን በሐሰት ክስ ከተመሰረተብን በህግ እንከራከራለን ሲሉ ተወካያቸው አቶ አብዲ አባጀበል መልስ ሰጥተዋል። ጥሪው የተደረገው ሁሉም ኢትዮጵያውያኖች መ መጥተው መወያየት እንደሚችሉ ግብዣ ነው የተደረገው። የኦሮሞ ወጣቶችም ኮሚዩኒቲም ኢትዮጵያውያንን ብለው በብዛት ነበር የመጡት። ከነበረው ታዳሚ አብዛኞቹ እነሱ ነበሩ የገቡት ማለት ነው። ይህንን እንደ ስጋት በመቁጠር ስለት የተለያየ ነገሮችን ይዘው ገብተዋል፣ ይረብሹ ገብተዋል በሚል ገና ለገና ስብሰባው ላይ ከበድ ያለ ጥያቄ ሊጠይቁ ይችላሉ፣ ስብሰባችን እነሱ ባልፈለጉት ኢትዮጵያዊ አይደለም ብለው በፈረጁት አካል ሊያዝ ስለሚችል ፖሊሶችን የተሳሳተ መረጃ ተሰጥተው መጥተው ያንም ቤት የተከራዩት እነሱ ስለሆኑ የማስወጣት መብት አላቸው አስወጥተዋቸዋል ይሄ ዲስክሪሚኔሽን ነው ዘረኝነት ኦሮሞ ስም ሙስሊም ስም ያለውን እየመረጥክ ማስወጣት ከስብሰባ በዚያ ምክንያት ግብ ግብ ተፈጥሯል ያ ግብ ግብ ግን የአካል መጎዳዳት ወይንም ደግሞ ከበድ ያለ ቃላት ውርወራ ያዘላ አልነበረም በማንኛውም አይነት የህዝ አካሄድ ከመጡ በቂ የሆነ ምስክርም አለ በደንብ አድርገን መከላከልንም እንችላለን ተከሳሾቹ የክስ መጥሪያ እንደደረሳቸው የፍርድ ሂደቱ በፍራንክ ፍራንክፈርት ፍርድ ቤት እንደሚጀመር በጀርመን የኢትዮጵያ የሰብአዊ መብት ጥበቃ ኮሚቴ ዋና ሊቀመንበር አቶ ስዩም ሀብተ ማርያም አስረድተዋል።